ብርሃን ጠፍ መቅደስ ዘይትትነሰት በጥር ሃይማኖ ዘይትፀንን ምስማ ኮሙለ ቅዱሳን ሳሊለን ሃበወልድ ችሄድ መድኒነ የማረነ ወይ ሰለነ ይስራይ ሀጢአተነ ሳሌለነ ቅዱስ ይቀዳል